ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል። ቅዳሜ ሰኔ 29 2011 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ታዬ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ይሄ ኮንፈረንስ ሁሉንም የኅብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው። ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም። ሰላምም አያመጣም። ሁሉንም ይሄ ህብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን ሀይል ውጠት ያሳያል የሚል ግምት የለንም። ለክልላችን እና ለሀገራችን ሰላም እና ህግ የበላይነት መረጋገጥ እንዲቀሳቀሱ አብረን እንስራ የሚል መልእክት ማስተላለፍ እንፈልጋለን። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው እንዲሁም አቶ ሚካኤል ቦራን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባልና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ ሙላቱ ገመቹን ድምጾች ነው የሰማችሁት። በኦሮሚያ ትናንት በተካሄደ የሰላምና የልማት ውይይት አጠራርና አካሄድ ላይ ለቪኦኤ ከተናገሩት የተቀነጨቡ ድምጾች ናቸው። ሙሉ ዘገባ ከዜና በኋላ ይቀርባል። ከሌሎችም የሀገሪቱ አካባቢዎች የደረሱን በርከት ያሉ ዘገባዎች ይኖሩናል። እንደ ወትሮ በዓለም ዜና ይሆናል የምንጀምረው። መልካም ምሽት፣ ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ሰሎሞን አባተ ነኝ። ከዓለም አካባቢ ከደረሱን ለሰዓቱ ዜናዎች አንዳንዶቹን አሰማችኋለሁኝ። አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። እጅግ ዘግናኝ ጭፍጨፋ በተባለ ጥቃት ሰባት ሕፃናትና ሦስት ሴቶችን ጨምሮ አስራ ሦስት ሰዎች ሶሪያ ውስጥ ዛሬ መገደላቸው ተነግሯል። እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ዛሬ ባወጣው ሪፖርት ሰዎቹ የተገደሉት የሶሪያ መንግሥት ኢድሊብ ግዛት ክፍለ ሀገር ውስጥ በምትገኘው ሙሐምባል ቀበሌ ላይ በጀቶችና በሄሊኮፕተሮች በፈጸመው ድብደባ መሆኑን አስታውቋል። ከሶሪያ መንግሥት የተሰማ ምላሽ የለም። ሶሪያ ላለፉት ስምንት ዓመታት ተደራራቢ በሆነ የእርስ በርስ ጦርነት እየታመሰች ትገኛለች። የዩናይትድ ስቴትሷን ካሊፎርኒያ ግዛት ደቡባዊ አካባቢ በሁለት ቀናት ውስጥ ትናንት ለሁለተኛ ጊዜ የናጠው የከርሰ ምድር ነዝረት ላለፉት ሀያ ዓመታት እጅግ ከባዱ እንደነበረ ተገለጸ። በሬክተር የርዕደ ምድር መለኪያ ሰባት ነጥብ አንድ የተመዘገበው የትናንቱ ንዝረት ከትናንት በስቲያ የመኋቬ በረሃን ሪጅክረስት እና ትሮና ከተሞችን ከናጠው በአስር እጅ የሰፋ መሆኑን የከርሰ ምድር ጥናት ባለሙያዋ ሉሲ ጆንስ ለቪኦኤ ተናግረዋል። ነውጦቹ በሰው ሕይወት ላይ ያደረሱት ጉዳት የለም። ይሁን እንጂ ሕንፃዎች ፈራርሰዋል፣ መንገዶች ተሰባብረዋል፣ ቃጠሎዎች ተነስተዋል። የትናንቱን የመጀመሪያ ንዝረት ተከትለው ሁለት ከባድ ተከታታይ ሞገዶች በአካባቢው የተሰሙ ሲሆን ጉዳቱ ምናልባት ለዓመታት እየተሰማ ሊዘልቅ እንደሚችል ባለሥልጣናቱ አመልክተዋል። የትናንትናዎቹ ንዝረቶች በሰሜን እስከ ግዛቲቱ ዋና ከተማ ሳክራሜንቶ በምስራቅ እስከ ኔቫዳዋ ላስቬጋስ እና ና በስተ ደቡብ እስከ ሜክሲኮ መድረሳቸው ታውቋል። ዋይት ሀውስ ለአካባቢው የአስቸኳይ ጊዜ አዋጅ እንዲያወጣ የካሊፎርኒያ ገዢ ጋቪን ኒውስም ጠይቀዋል። በአንድ የሩሲያ በኒውክሊየር ኃይል የምትንቀሳቀስ ወታደራዊ ባህር ሰርጓጅ መርከብ ላይ በዚህ ሳምንት መጀመሪያ በተነሳ ቃጠሎ የሞቱ አስራ አራት መኮንኖች አስከሬኖች ቀብር ዛሬ በጠበቀ የጸጥታ ጥበቃ ሳንክት ፒተርቡርግ መካነ መቃብር አርፈዋል። መካነ መቃብሩ በወታደሮች ታጥሮ የነበረ ሲሆን ወደ አካባቢውም ሆነ ለመኮንኖቹ አሸኛኘት ወደተዘጋጀው የሻማ ስነ ስርዓት ጋዜጠኞች እንዲገቡ አልተፈቀደም። የቀብሩ ስነ ስርዓት ለምን ዝግ እንዲሆን እንደ ተደረገ አልተገለጸም። ባህረኞቹ መኮንኖች አደጋው ያጋጠማቸው የባሬንትስ ባህርን ወለል እያጠኑ በነበሩበት ወቅት እንደሆነ ተገልጿል። መኮንኖቹ የሞቱት ከቃጠሎው የተነሳ መርዛም ጢስ በመተንፈሳቸው መሆኑን የሩሲያ የመከላከያ ሚኒስቴር አስታውቋል። እጅግ ምስጢራዊ ባህር ጠለቅ እንደሆነች የሩሲያ መገናኛ ብዙሀን የዘገቡባት ሎሻሪክ መርከብ ቃጠሎው ከደረሰባት ከአንድ ሙሉ ቀን በኋላ ነው መንግስቱ አደጋውን ይፋ ያደረገውም። በመርከቢቱ ላይ አስፈላጊው ጥገና ተደርጎ ወደ ስራዋ መመለሷ የተገለጸ ሲሆን በአካባቢው የጨረራ ልክ እየተቆጣጠሩ ያሉ የኖርዌይ ባለሙያዎች ከተለምዶ ውጭ የሆነ የኒኩሌርም ሆነ የጨረር መጠን አለማስተዋላቸውን አመልክተዋል። አማዞን ተብሎ በሚታወቀው ግዙፉ የኢንተርኔት ገበያ ኩባንያ መስራች ጄፍ ቤዞስና በቀድሞ ባለቤታቸው መኬንዚ መካከል የተጀመረው የፍቺ ሂደት መጠናቀቁን ጉዳዩን የያዙት ዳኛ አስታወቁ። ብሉምበርግ ኒውስ የሚባለው የዜና አውታር ባወጣው ዘገባ በፍቺው ውል መሰረት መኬንዚ ከአማዞን አክሲዮን የ38.8 ቢሊዮን ዶላር ግምት ያለው የ4 ከመቶ ድርሻ የተካፈሉ ሲሆን ጄፍ ቤዞስ የ114.8 ቢሊዮን ዶላር ግምት ያለውን 12 ከመቶ ድርሻ ይዘው ይቀጥላሉ። በብሉምበርግ የቢሊዮነሮች ሰንጠረዥ መኬንዚ የ22ተኛ ቢሊዮነርነትን ቦታ የተቆናጠጡ ሲሆን ጄፍ ከክፍያው በኋላ የያዙት ድርሻ በዓለም ቁጥር አንድ ቢሊዮነር ሆነው እንዲቀጥሉ እንደሚያስችላቸው ተገልጿል። በአማዞን ድርሻቸው ላይ ለጄፍ ቤዞስ የድምፅ ውክልናቸውን መኬንዚ ከመስጠታቸው በላይ በዋሽንግተን ፖስት ጋዜጣና በጠፈር ምርምር ኩባንያው ብሉ ኦሪጅን ውስጥ የነበራቸውን ድርሻዎች ሙሉ በሙሉ ለቀድሞ ባለቤታቸው አስተላልፈዋል። መኬንዚ ከድርሻቸው ግማሹን ለግብረ ሰናይ እንደሚያውሉ እንደሚለግሱ አስታውቀዋል። ዜናው አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አደመጥን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ወደ ዘገባዎች እናልፋለን። በትናንትና ዕለት በኦሮሚያ ክልል በሁሉም ከተሞችና በአስራ አምስት ዞኖች የሰላምና ልማት ውይይት መካሄዱ ተገልጿል። የውይይት መድረኩ ዓላማ ሕብረተሰቡ ሰላሙን እንዲጠብቅ ለማስገንዘብ መሆኑን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ በበኩሉ በውይይቱ ላይ ሁሉም የፖለቲካ ፓርቲዎች መሳተፍ ነበረባቸው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች። ዛሬ በኦሮሚያ ሁሉም ከተሞችና አስራ አምስት ዞኖች በተካሄደው የሰላምና ልማት ውይይት መድረክ ላይ ተሳታፊ የሆኑት የመንግስት ስራ ኃላፊዎች የአገር ሽማግሌዎች የሃይማኖት አባቶች፣ ወጣቶች፣ የህብረተሰብ ተወካዮች፣ ጥሪ የተደረገላቸው እንግዶችና ሌሎችም ናቸው ተብሏል። የኮንፈረንሱ ዓላማ በክልሉ ሰላም እንዲሰፍን፣ የህግ የበላይነት እንዲረጋገጥ በዚህ ሂደት ውስጥ ህብረተሰቡ አስተዋጽኦ እንዲያደርግ ታስቦ የተካሄደ ውይይት እንደሆነ የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጦ ለአሜሪካ ድምጽ ራዲዮ ተናግረዋል። ኮንፈረንስ ሁሉንም የህብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው። ይህ ኮንፈረንስ ያስፈለገብን ምክንያት በክልላችን በሰላም በልማትና በዲሞክራሲ በተለያዩ ዘርፎች በርካታ ውጤታማ ስራዎች በመከናወን ላይ ናቸው። እነኚህ ስራዎች ውጤታማና ቀጣይነት እንዲኖራቸው በተለይም የህግ የበላይነት ማረጋገጥና የህዝቡ የህዝቡን ሰላም ማስከበር ዋነኛ የትኩረት አጀንዳ አድርጎ እየተሰራ ነው። በዚህም ህብረተሰቡ ሰላሙን በመጠበቅ እንደየአካባቢው ያለው ያለውን ነባራዊ ሁኔታ በደንብ በመወያየትና የጋራ መግባባት ላይ በመድረስ የክልሉን ሰላም በማረጋገጥና ልማትን በማፋጠም በኩል ያለውን ሚና አብሮ እንዲወጣ የማድረግ አላማ የያዘ እንዲሁም የህዝቡንና የጸጥታ ሀይሉን እና የመንግስትን ቅንጅት በማጠናከር የህግ በላይነት የማረጋገጥ ጉዳይ ዋነኛ የትኩረት አቅጣጫ ሆኖ እንደ አላማ ተይዞ የተወያዩበት ጉዳይ ነው። የውይይት መድረኩ ህብረተሰቡ ባለቤት ሆኖ በንቃት የራሱን ሰላም እንዲጠብቅና ህገወጥ ህገ ወጥ ተግባሮች ሲከናወኑ የህግ በላይነት እንዲከበር ለማድረግ ነው ብለዋል። አቶ አድማሱም የውይይት መድረኩን በተመለከተ ተፎካካሪ ፓርቲዎች አስተያየት ሰጥቷል። አቶ ሚካኤል ቦረን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል ናቸው። በኦሮሚያ ክልል እየተካሄደ ያለው ውይይት መላ ህብረተሰቡን ያማከለ አይደለም ብለዋል። ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም፣ ሰላምም አያመጣም። እንደኛ ሐሳብ ተስማምተን መሥራት ይኖርብናል። የጋራ መድረክ አለን፣ በዚያ መድረክ አብረን መሥራት ላይ እንማከራለን፣ ግን አይተገበርም። የተወያየነውን ወደ ተግባር መለወጥ ግድ ነው። የሰላም ውይይቱ የተሳካና በክልሉ ሰላም እንዲሰፍን በኦሮሞ ስም እየተንቀሳቀሱ ያሉት ሁሉም ፓርቲዎችና አባላት ተሳታፊ መሆን ነበረባቸው ያሉት ደግሞ አቶ ሙላቱ ገመች የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር ናቸው። መማከራቸውን ይህን አይል ውጤት በአመታት በክፉ አይን የምናየው ጉዳይ አይደለም። እነሱ እውነተኛ ሰላም የሚፈልጉ ሰላም ለመፍጠር የሚመለከታቸውን ፖለቲካ ፓርቲዎች ሁሉንም የኅብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን አለ እንግዲህ ውጠት ያሳያል የሚል ግምት የለንም። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው የተፎካካሪ ፓርቲዎች አመራሮች ላነሱት ቅሬታ መልስ ሰጥተዋል። በክልሉ ሰላምና ልማት ላይ ከማንኛውም አካል ጋር በሰላማዊ መንገድ ለመስራት ዝግጁንን ስሉም ተናግረዋል። ይህ ኮንፈረንስ የሰላም ኮንፈረንስ ሰላም ደግሞ የአንድ ግለሰብ ወይንም የአንድ ፓርቲ ወይንም የአንድ ወገን ጉዳይ አይደለም። የሁሉም ጉዳይ ነው። የሁሉም ፖለቲካ ፓርቲ የምንበለው ሌላም፣ በግልም በጋራ የሚንቀሳቀስ ሰላም ወዳድ ማህበረሰብን ለመፍጠር ሰላም ወዳድ ነን የሚሉ አካላትን በሙሉ ያሳተፈ ነው። ስለዚህ በዚህ ኮንፈረንስ ላይ ሁሉም የህብረተሰብ ክፍል ተሳታፊ ሆኗል። በቀጣይም ሁሉንም በፖለቲካ አመለካከት፣ በሃይማኖት፣ በሌላ ሌላ ጉዳይ ልዩነት ሳይፈጠር ለሀገራችን ሰላም ለሀገራችን የሕግ በላይነት መረጋገጥ ከሁሉም አካላት ጋር ለመስራት ዝግጁ ነን እየሰራንም ነው የምንገኘው። በዚሁም አጋጣሚ ሁሉም ሕብረተሰብ ማንኛውም የፖለቲካ ፓርቲ ሊሆን ይችላል እኛውም በሰላማዊና ሰላማዊ መንገድ ከሚንቀሳቀስ ማንኛውም አካል ጋር ለመስራት ዝግጁ ስለሆነ በዚህ በኩል ዝግጁ የሆነ አካል ሁሉ ለክልላችን እና ለሀገራችን ሰላም እና የሕግ በላይነት መረጋገጥ እንዲቀሳቀሱ አብረን እንስራ የሚል መልዕክት ማስተላለፍ እንፈልጋለን። የውይይቱ መድረክ ነጌም በሁሉም ወረዳና ቀበሌዎች እንዲሁም በሌሎች ዞኖች እንደሚቀጥል አቶ አድማሱ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን እናመሰግናለን። ባለፈው ሳምንት አንድ የትግራይ ዲሞክራሲያዊ ትብብር አባል የሆኑ ሰው ብረት በያዙ ሰዎች ተገደው መርዝ እንዲጠጡ መደረጋቸውን ፓርቲው ለመገናኛ ብዙሃን በሰጠው መግለጫ አስታውቆ እንደነበረ ይታወሳል። ይህ ጥቃት ተፈጽሞባቸዋል የተባሉት የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደኒባኖስ ናቸው ደረሰብኝ ያሉትን ጥቃት አስመልክቶ የሰጡትን ገለጻ ሙሉጌታ አጽበሀ ከመቀሌ አጠናቅሯል። ከመቀሌ ከተማ ፖሊስ ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ለጊዜው አለመሳካቱንም ሙሉጌታ ገልጾ የሚከተለውን አጠናቅሯል። የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋው በርሀም ባለፈው ሳምንት ሮብ የጄኔራል ሰዓረ መኮንን እና ሜጀር ጄኔራል ገዛኤ አበራ የቀብር ስነ ስርዓት ለመሳተፍ በተገኙበት በወጣቶች ጥቃት ሊደርስባቸው ተሞክሮ ነበር። ዶክተር አረጋው በርሀ ወደ ኩሃ ክፍለ ከተማ ሲወሰዱ እሳቸውን ለመጠየቅ ተከትሏቸው የሄዱ የፓርቲው አመራር መሳሪያ በያዙ ሰዎች ተገድደው መርዝ እንዲጠጡ መደረጉና ወደ ሕክምና ሂደውም መታከማቸው ሊቀመንበሩ ለመገናኛ ብዙሀን በሰጡት መግለጫ ተናግረው ነበር። ይህ ጥቃት የተፈጸመባቸው የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደ ሊባኖስ ናቸው። በአሁኑ ጊዜ የተሻለ ሕክምና ለማግኘት ወደ አዲስ አበባ መሄዳቸውን ገልጸው የጤና ሁኔታቸውም ደ ደህና እንደሆኑ ተነግሯል። ስላጋጠማቸው ሁኔታም በስልክ ጠይቀናቸዋል። መቀሌ ከተማ ላይ ነበርኩ። ዶክተር አረጋው በርሄ ደግሞ ወደ ቀብር መጥቶ ወደ አንድ ሌላ አባል ሆኖ አቶ መልብርሃን ሀይል የሚባለው ሁሉም ወደ ቀብር ሂደው ነበርና የሆነ ችግር ከተማል ሲገጥማቸው ለደህንነት ብሎ ዶክተር ወደ ከተማ ወደ ፖሊስ ጣቢያ ይዘውት እንደመጡ ደውሎ ነገረኝ። የት ነው ያለኸው? አለኝ። ከተማ ነው ያለው። ስለ ወደዛ ና አለኝ። እና ወደዛ ሄድኩ ተከትዬው ሄጄ ከዛ እዛ ስደርስ አዛዞቹ ሲጠይቃቸው ሲጠይቃቸው ታርጋዊ ብሬ እንደማለኝ ተከራክራ ፖሊስ ጣቢያ ሆኜ ደውልለት ደውልለት ወደ ኩያ ከተማ ለፍ ወደ ኩያ ከተማ እየሄድኩ ነው አለኝ። ከዛ ተከትዬው ሄድኩ። እዛ ከሄድኩ በኋላ ስልኩ ስደውልለት ስልኩ አይሰራም ግን፣ እንደሚለኝ ስልኬ ቀሙኝ ነው ያለኝ። አንተ ከሄድክ በኋላ ስልኬ ቀሙኝ ነው ያለኝ ዶክተር ከዛ በኋላ እሱም ኤርፖርት ሊሸኙት መስሎት ነበር፣ ግን ለእስር ቤት መሆኑ አላወቁም ነበር አለ። ወሰዱት ዶክተር እና እሱም ያው አንድ ለሊት ለደህንነት ፖሊሶች ያሳደሩኝ ነው የሚል። ከዛ በኋላ እኔ ስልኩም ቢስለኝ ቁጭ ብዬ መኪና ጥግ አስፋልት ዳር ይዤ እየጠበቁት ያለው ነው አንድ የፖሊስ ልብስ የለበሰና ሶስት ውስጥ ለውሶ መኪና ተገቡ። ከዛ ፖሊስ ልብስ የለበሰው ሽጉጥ ደቀነብኝ። ቀጥሎ ወደፊት አለኝ። ከዛ በኋላ እኔ ወደፊት ሄድኩ። አዙሮ ወዴት አስገባኝ። ውስጥ ለውስጥ በቤቶች ጀርባ አድርጎ የሆነ መጋዘን አለ። ባህር ዛፎች አሉ። ኤርፖርት ይታየኛል ፊት ለፊት ባህር ዛፎች፣ ባህር ዛፎች ናቸው። እዛ አወረደኝ። ከዛ መኪናው አንዱ ይዞ ተመልሶ ሄደ። ከዛ እዛ ቁጭ ብለው የሚያስፈራሩ ዛቻ ምናምን ነበረ አንተ ማን ራቱ ራቱ ጠለቃችሁ የመጣችሁ መሰንቀረ መንግስት ታርጉ ነው የመጣችሁ በጣምን የሚል ባቻ ነበረ። ከአሁን በፊትም ያስፈራሯቸው ሰዎች እንደነበሩ በጉዳዩም ለትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል አስታውቀው እንደነበረ እሳቸውም አካሄዱ ለዲሞክራሲ እንቅፋት መሆኑንና ስህተት መሆኑን ተናግረው ነበር ብለዋል። ከሳምንት በፊትም ይዘው ይስህ ነበር ሌሎች እንደነሱ አይነት በሰዎች አትማታ ወደ መስም ኢንዱስትሪያል አካባቢ ወስደው ወደ ፖሊሳውያን ወስዳለን ብሎ እንደት ዛቻ አስፈራርቶን ፈትሻለን ምናምን ብሎ መኪና ፈትሽ ብያቸው ምንም የፈተሽትም ነገር የለም። ግን ዞም ብሎን ለማስፈራራት እያስፈራሩ ነበር። እነሱም መታወቂያ ፎቶግራፍ አንስተው እየተከታተልን ነው ምን እንደምሰራ ምናምን ብሎ ተመልሶ ሄዱ። ሱ ምንም አላሉኝም። ቀጥታ ዶክተር አረጋዊ ስለነበረ ተያይዘን ወደ ዶክተር ደብረጤን ሄደን ደብረጤን ለዶክተር ነግረው ትክክል እንዳልሆነ በጣም እንዳስቆጣው ዶክተር ደብረጌ ሰምች ሎ ሁለተኛ ደግሞ እዛ ማስጠንቀቂያ ለሰዎቹ ሰጥቷቸው እንደነበረ፣ እንደዚህ አይደረግም የዲሞክራሲ ሀገር ነው ብሎ እንደተናገራቸው ሰምች አሉ። ባለፈው ሳምንት ሮብ በኩሓ አስገድደው የወሰዷቸው ሰዎች መርዝ በኃይል ሊያስጠጧቸው እንደሞከሩ አቶ አማንኤል ገልጸዋል። ከአርባ ደቂቃ በኋላ መኪናው ይዞት መጣ። አንድ ጎማ ተነፈሰው ይዘውኝ ወደ መኪና ተጠጉ ቤት አድርግ ባለ እጅ ወዳ አላርግ እሰረው አሉ።

ከዛ እንደምንም አንድ ሶስት ሁለት ጉንጭ የሚሆን ጠጣሁ። ግን ከዛ በኋላ እጄን እንደምንም አወጣሁና ውሃውን በእጅ ስናፈአንበች ሲፈርጡ ልብሴ ላይ ፈሰስ ልብሴ ዛ ፈሰስ። ከዛ በኋላ እነሱን ጥሎኝ ሄዱ። እዛ ቦርድ ላይ ተደገፍኩ። ከዛ ወረድኩ መሬት ላይ እጄን አስገብቼ ማስታወቅ ጀመርኩ። ከዛ በኋላ ወደ በስኳርቶ የተነፈሰው ጎማ አድርጌ ተነፈሰው ጎማ ወደ ሕክምና ሄድኩ።

ሰዎች ምክንያት ነውን፣ እሷን ይዛኝ ወደ መስከረም ሆስፒታል ወሰዱኝ። እዛ ኢንፊዝን ተተክሎልን፣ እዛ ታቀንኩ። ከታቀንኩ በኋላ መርዙ መሆኑን መርምሮ ዶክተሩ ቆ መርዝ መሆኑ ተታወቀ። የአይነቱ መርዝ አላወቅኩትም። አዲስ አበባ ሂደህም ቼክ አድርግ፣ ሌላ ተጉ ጠጎራ ሌላ ኮላሊት ምናምን ተወ ተወርተ እንዳትሆን አዲስ አበባ ሄደች ያካርጋለኝ። ያው አዲስ አበባ ለዛ ነው የሄድኩ። ልብሴ ግን እንዳ ቲሸርቷ ጠቅለን ይዘናል ስለነበር ወደ በሷ ምር ተመርምሮ ሊታወቅ ይችላል ስለተባለ በፍሪጅ አስገብተናል ነበር። ያቺ ጨርቅ በከነፌስታለው አሁን ወደ ከትናንት ወዲያ ወደ ውጭ ይሄዳለን።

ባይቀርቡ መለሳለ በዚህ ሳምንት እመለሳለሁ የሚል እንትናለኝ ው ማመልከቻ አመለክታሉ። ያው ዞሮ ዞሮም እሱም ባይሆኑ ግን ያው ዶክተር ደብረጽዮን እንደዚህ አይነት በጣም ስለ አስቆጣው ከዚህ በፊት እና እኔ እነሱ ዝም ብሎ ሌላ ሀይል ሌላ ግሩፕ እነሱን ለማማረር ህወሀትም እያደረገ ነው ብሎ ለማማረርም ሊሆን ይችላል፣ ከህወሀትም ሊሆን ይችላል። ከማውቀው ነገር የለም። ከየት እንደሆነ እኔ አላቅም። ዝም ብዬ ግን እኔ ወንድሞቻችን የሞቱበት አላማ እንደዚህ አይነት ያደርጋሉ የሚል ግምት የለኝም። ህወሀቶች እንደዚህ ያደርጋሉ የሚል ግምት የለኝም። ሌላ ብዙ ለማማረር የሚያደርጉትም ሊሆን ግን ሌሎችም ሊሆኑም ይችላል። አላቅም ወደ ታከሙበት መስከረም ሆስፒታል ሂደን ስለ አቶ አማንኤል ጠይቀን፣ የታካሚ መረጃ ያለ ፍርድ ቤት ትዕዛዝና ታካሚው ፍቃድ ለሶስተኛ ወገን አንሰጥም የሚል መልስ ሆስፒታሉ ሰጥተውናል። ከመቀለ ከተማ ፖሊስ ጽፈት ቤት መልስ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። የኮሌራ ወረርሽኝ እንዳይነሳ የመከላከል ስራ እየተከናወነ መሆኑን የቤንሻንጉል ጉምዝ ክልልና የኦሮሚያ ምስራቅ ወለጋ ዞን የተላላፊ በሽታዎች ቁጥጥርና መከላከል አስተባባሪዎች አስታውቀዋል። የወረርሽኙ ምልክቶች ባይታዩም ህብረተሰቡ ስለ በሽታው እንዲያውቅና ራሱን እንዲጠብቅ ለማድረግ እየጣሩ መሆናቸውን ባለሙያዎቹ ለቪኦኤ ተናግረዋል። በቤንሻንጉል ዳንጉርና በምስራቅ ወለጋ ሃሮሊሙ ወረርሽኙ ከሁለት ዓመት በፊት መከሰቱን ያስታወሱት አስተባባሪዎቹ በተለይ ተፈናቃዮች ለወረርሽኙ እንዳይጋለጡ ለማስቻል ጥንቃቄ እየተደረገ መሆኑን ገልጸዋል። ናኮር መልካ ተጨማሪ አለው። የቤኒሻንጉል ጉሙዝ ክልል የህብረተሰብ ጤና አገልግሎትና የወረርሽኝ መከላከል አስተባባሪ አቶ ግዛቸው ያረጋል የኮሌራ ወረርሽኝ በክልሉ እንዳይነሳ እየሰሩ መሆናቸውን ገልጸዋል።

ላይ ክም ግንባታ የምንለው ሪሶርሶችን ተኪር ማድረግ ነው። በድገት ሲከሰት ማንኛው ነው በራሳችን የተወሰነ ኮንጀር ማለት መከላከል የምንችልበትን ደረጃ መስራት። ከሁለት ዓመት በፊት ወረርሽኙ በክልሉ ተከስቶ እንደነበር አቶ ግዛቸው ጠቅሰው ያሉባቸውን ኃላፊነቶች ዘርዝረዋል። you የምስራቅ ወለጋ የተላላፊ በሽታዎች ክትትልና ቁጥጥር ቡድን አስተባባሪ አቶ ደሳለኝ ኩመራ ኮሌራ በዞኑ ውስጥ ካሉት 17 ወረዳዎች እስካሁን በየትኛውም አለመታየቱን ለቪዮ ገልጸው ወደፊትም እንዳይከሰት እያከናወኑ ያሉትን ተግባር እንዲያብራራሉ። እንደ ክልል ያው የአጣዳፊ ተቅማጥና ትውከት በሽታ ስጋት እንደ ክልል አለ፣ እንደኛ ዞንም አለ። በተለይ ወደ ጊዳያና ክላስተር የሚባለውን እንሰጋለን። ሰው ደግሞ ከቦታ ቦታ ስለሚንቀሳቀስ ይሄ ነገር ሊመጣ ይችላል የሚል ስጋት ስላለ እንላለን እንደ ዞናችን በዚህ ላይ አሁን ትኩረት ሰጠን እየሰራንበት ነው ያለው ያም ደግሞ ለሁሉም 17 ወረዳ ረ እንዲዘጋጁ ደብዳቤ ጽፈንላቸዋል ከዛም አልፎ ግንዛቤ እየሰጠን ያለ ነው በተለይ ከሁሉም ወረዳ በህብረተሰቡ ውስጥ ድንገተኛ የሚከሰቱ ነገሮችን ቶሎ የሚሰሙና ና ወዲያው እርምጃን የሚወስዱ ሰዎች ስላሉ እነሱም ወደ ታች ወርደው ለህብረተሰቡ ግንዛቤ እንዲሰጡ ይሄ ነገር ከተከሰተ ቶሎ እንዲያሳውቁንና ጤና ጣቢያ እንዲመጡ እንዲያደርጉ ለነሱ ግንዛቤ እንዲሰጡ እያደረገን ነው በተጨ ተጨማሪም ደግሞ የጤና ኤክስቴንሽኖቻችን ይህንን ነገር ለህብረተሰቡ ግንዛቤ እየሰጡ በሽታ ደግሞ ካጋጠመን ቶሎ ወደ ጤና ጣቢያ እንዲመጡ እንዲያደርጉ እነሱ ላይም እየሰራ ያለ ነው። ወቅቱ የዝናብ በመሆኑ የተቅማጥ በሽታ እንዳይከሰት የጤና መምሪያው ከወረዳ ጤና ጽፈት ቤት፣ ከጤና ጣቢያዎች እና ከጤና ኬላዎች ጋር መረጃ የሚለዋወጥበትና ግብረ መልስ የሚሰጥበት ስርዓት መዘርጋቱንም አቶ ደሳለኛ አመልክተዋል። ባለፈው 2009 ዓ ም ወረርሽኙ ተከስቶ እንደነበር አስተባባሪው አስታውሰው በዚሁ አመት ስፍራው ላይ በነበሩ የተወሰኑ ተፈናቃዮች ላይ ከሁለት ወራት በፊት ደም በቀላቀለ ተቅማጥ ታመው እንደነበረም ገልጸዋል። ተፈናቃዮቹን በጣም ትኩረት ሰጠን እየተከታተል ናቸው ነው ያለው። ከሁለት እስከ ሶስት ወር በሚሆን ጊዜ ውስጥ ራሱ ያጋጠመን ዲዘንትሪ የሚባል ዲዘንትሪ ማለት ያው ተቅማጥ ነው። የተቅማጥ አይነት ሆኖ ግን እንዲያጣሩ አድርገን ነበር። አሁን ቁጥጥር ስር አውለነዋል። ከሪጂናል ላቦራቶሪ ጋር ሆነን ሳምፕል ተወስዶ እንዲጣራ ተደርጎ ነበር እና ከነሱም ባገኘነው ውጤት መሰረት ያ ችግር እንዳልተከሰተና ከውሃ ጋር ተገናኘ የውሃ አቅርቦት እጥረት ስለነበረ የዛ አካባቢ ከውጭ ውሃ ቀርተው ምንም በኬሚካል ሳያቅሙ ነበር ሲጠጡ የነበሩ ሰዎች እና ችግሩ ከዛ መንሴ እንደሆነ ተረድተን አሁን ኦልሬዲ ለእነሱ ኬሚካሉን አድለንላቸው እየተጠቀሙበት ነው። እሱን ቁጥጥር ስር አውለነዋል። እንግዲህ ወደፊትም ያ ኮሌራ እንዳያጋጥም ምናልባት እነዚህ ሰዎች ከቦታ ወደ ቦታ የሚንቀሳቀሱም ስለሆኑ እነሱ ጋርም በጣም ትኩረት ሰጥተን እየ የጎቡ ሰዮ ጎዳ ሀራ ጤና ኬላ የጤና ኤክስቴንሽን ባለሙያዋ ወይዘሮ ሹሜ በቀለ ናቸው። ህብረተሰቡ ከክረምቱ ጋር ተያይዞ ሊከሰቱ ከሚችሉ ውሃ ወለድና በንጽህና ጽዳት ጉለት ምክንያት የሚመጡ ተላላፊ በሽታዎችን ቀድሞ ለመከላከል በመስራት ላይ እንደሚገኙ የተናገሩት ኢቤ ደደርባ ወሊ ወልቀበተ ዋንቲ ከኤሩ ሂንጅሩ ኬስማዩ የሮቦካን ኩሮቡ ኢቤ ቡሳቲ ከነማቱ ክረምቱን ተከትሎ ከሚመጡ ተላላፊ በሽታዎች ጋር ተያይዞ እስካሁን በቀበሌያችን የተነሳ ተላላፊ በሽታ የለም። ነገር ግን ከክረምቱ ጋር ተያይዞ የወባና የተቅማጥ በሽታ ሊነሳ ይችላል። ወባን አስቀድሞ ለመከላከል አጎበር እያሰራጨን ነው። ሕብረተሰቡ ንጹህ ያልሆነን ውሃ አንድ ቦታ ከማጠራቀም እንዲቆጠብም እያስተማርን ነው። የተቅማጥ በሽታ እንዳይነሳም በቀበሌያችን የሚገኙ ከስምንት መቶ በላይ የሚሆኑ አባወራዎችን በየወረፋ እየሄደን እያስተማርናቸው እንገኛለን። ቤታቸውን፣ ንጽህናቸውን፣ ምግባቸውን ስንት ቤታቸውን ሁሉንም ነገር በንጽህና እንዲይዙ እያስተማረን እንገኛለን። ከዚህም አልፎ በሽታው የሚነሳ ከሆነ ቶሎ ወደ እኛ እንዲመጡም መክረናቸዋል። የምዕራብና ቄለም ወለጋ ጤና መምሪያ ኃላፊዎችም የወረርሽኙ ምልክቶች በዞናቸው እስካሁን አለመታየቱን ጠቁመው የሕዝቡን እውቀት ለማበልጸግና ዝግጁነቱንም ለማጠናከር ባለሙያዎች እየሰሩ መሆናቸውን አመልክተዋል። ለአሜሪካ ድምፅ ናኮር መልካ አምቦ። የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በቀጣዮቹ ቅንብሮች ወደ ድሬዳዋ እንዘልቅና ወደ አትላንታ እንመለሳለን። ከዚያ በፊት ግን አንዲት ማስታወሻ አለችን። አብራችሁን ቆዩ። ከዝግጅት ክፍላችን የአዲስ ስርጭት ማስታወቂያ ነው። ከፊታችን ሰኞ ሐምሌ 1 ቀን ጀምሮ በየዕለቱ ከ3 ሰዓት እስከ 4 ሰዓት የሚተላለፈውን መደበኛውን ፕሮግራማችንን በአዲስ አበባው አሃዱ ሬዲዮ 94.3 ኤፍኤም ላይ ለማድመጥ የምትችሉ መሆናችሁን እናበስራለን። በአጭር ሞገድና በሳተላይት ከሚተላለፈው በተጨማሪ 94.3 ኤፍኤም አሃዱ ራዲዮ ላይ ታገኙናላችሁ። ለሁለተኛው አጋማሽ ወዳሰናዳናቸው ቅንብሮች ከማለፋችን በፊት እዚህ ጋር ለአንድ ለሁለት ደቂቃ ሙዚቃን ጋብዛችሁ ሁለተኛው አጋማሽ ወደ ሰናዳ ናቸው ቅንብሮች ይሆናል። አሁን የምናለ ተማሪዎችን ያስመርቃል የኦክላሆማ ዩኒቨርሲቲ ፕሬዚደንት በክብር እንግድነት እንደ ተጋበዙ ተገልጿል። ግጭቶች ሲጎበኟቸው በነበሩ የከፍተኛ ትምህርት ተቋሞች የተማሪዎች አዎንታዊ ክንዋኔ የሚታይበት ወቅት ነውና የድሬዳዋ ዘጋቢያችን አዲስ ቸኮል የሀሮሚያ ዩኒቨርሲቲን ተመራቂ ተማሪዎች ጉዞ ያስቃኘናል። ዛሬ ሰኔ 29 ቀን የሀረማያና ድሬዳዋ ዩኒቨርሲቲዎች ከ10 ሺህ በላይ ተማሪዎችን አስመርቀዋል። አንጋፋው የአረማያ ዩኒቨርሲቲ ከ7200 በላይ ተማሪዎችን በመጀመሪያ እና በሁለተኛ ዲግሪ እንዲሁም በዶክተር ዲግሪ አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኦክላማ ዩኒቨርሲቲ ፕሬዚዳንት ዶክተር በርነስ አርጊስ ተመራቂዎቹ የምርምር ባህላቸው እንዲያጠናክሩ ጥሪ አቅርበው የኦክላማ ዩኒቨርሲቲም ከአርማ ዩኒቨርሲቲ ጋር ያለውን ግንኙነት እንደሚያጠናክር አስታውቀዋል። ከአምሳ ዓመታት በፊት የአርማ ዩኒቨርሲቲ እንዲመሰረት በማድረጉ ሂደትም የኦክላማ ዩኒቨርሲቲ ቁልፍ ሚና ተጫውቶ እንደነበር ዘክረዋል። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ ህብረተሰቡን ተጠቃሚ የሚያደርጉ በርካታ የምርምር ስራዎች መስራታቸውን አውስተው በተማሪዎች መካከል ይፈጠሩ የነበሩ ግጭቶች ግን በመማር ማስተማሩ ሂደት ላይ ተጽዕኖ እንደነበራቸው ሳያነሱ አላለፉም። በእለቱ የአፍረንቀሎ መስራች ከሆኑት አርቲስቶች አንዱ የሆኑ አልሸቦ ለኦሮምኛ ኪነ ጥበብና ፖለቲካ ማደግ ላበረከቱ አስተዋጽኦ የክብር ዶክተር የተሰጠው ሲሆን ከሱ ጋርም የዩኒቨርሲቲው የቦርድ አባል የሆኑት ዶክተር አበራ ዴሬሳ የግብርናው ዘርፍ እንዲያድግ ላበረከቱ አስተዋጽኦ እና ከሶማሌና ቤኒሻንጉል ጉሙዝ የተፈናቀሉ የኦሮሚያ ተፈናቃዮች ሰዎችን በማቋቋም ሂደት ለነበራቸው ሚና የክብር ዶክተር ተሸላሚ ሆነዋል። በ1999 ዓ ም ሶስት የትምህርት መስኮችን በማስተማር ስራ የጀመረው የድሬዳዋ ዩኒቨርሲቲም ከ2800 በላይ ተማሪዎችን በመጀመሪያና ሁለተኛ ዲግሪ አስመርቋል። የዩኒቨርሲቲ የቦርድ ሊቀመንበርና በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ አቶ ፈቃዱ ተሰማ ሀገሪቱ ወደ ቀድሞ ስልጣኔዋ እንድትመለስ ለትምህርት ዘርፍ በተለይ ለጥራት ትኩረት እንደተሰጠ ገልጸው፣ ተመራቂዎችም ስራ ሳይንቁ ሀገራቸውና ወገናቸው እንዲያገለግሉ ጥሪ አቅርበዋል። የዩኒቨርሲቲው ፕሬዚዳንት ዶክተር ያሬድ ማሞ በበኩላቸው የዩኒቨርሲቲ ተመራቂ ጥያቄዎች ከህይወት ዩኒቨርሲቲ መመረቅ ከፊታቸው እንደሚጠብቃቸው ገልጸዋል። የዛሬ 58 ዓመት የተመሰረተው የኦሮምኛ አፍረንቀሎ ባንድ በአረማ ዩኒቨርሲቲ ከተሸለመው አርቲስት አሊሸቦ ባሻገር በድሬዳ ዩኒቨርሲቲም ሌላኛው መስራቹ አርቲስት አሊ ቢራ የክብር ዶክተሬት ተሸላሚ ሆኖለታል። ከአርቲስት አሊቢራ ጋር ከወጣትነት ዘመናቸው ጀምሮ አረጋውያንና የተቸገሩትን በመርዳት የሚታወቁት ያሰገደች አረጋውያን መረጃ ማዕከልንም የመሰረቱት ወይዘሮ አሰገዳች አስፋውም የክብር ዶክተሬት ተሸላሚ ነበሩ። ከቅርብ ዓመታት ወዲህ በተለይ በዘንድሮ ዓመት በርካታ ዩኒቨርሲቲዎች ሰላም አጥተው ቆይተዋል። በዚሁ ውጥረት ውስጥ ካለፉት መካከልም የሐረማያና ድሬዳ ዩኒቨርሲቲዎች ይገኙበታል። ይህን ፈተና አልፈው ለምረቃ ከበቁት ተማሪዎች መካከል ሁለቱን አናገረናቸው ነበር። በህዝብ አስተዳደር በሁለተኛ ዲግሪ የተመረቁት አቶ ገመቹ ካቻ ካሉትን ጀምር እንደሚታወቀው አገር ማደግ አለባት ካልን የትምህርት ስርዓቱ በቀጣይነት ተጠናክሮ መቀጠል አለበት። ይሄ ብቻ ብቻ ግን አይደለም። መማር ሰላማዊ መሆን አለበት። ባለፈው ዓመት ሲቋረጥ ሲቀጠል የነበረ የትምህርት ሂደት ነበር የነበረው እና ያንን ለመቀየር ማድረግ ያለብን በዋናነት ስራዎችን መስራት መቻል አለብን። ሰላማችንን መረጋገጥ መቻል አለብን። ለውጥ ማምጣት መቻል አለብን። ሰላም በሌለበት ሁኔታ መማር ማስተማር ሂደት ከባድ ስለሚሆን ሰላም ከሰላም ጋር በተያያዘ ስራዎች ዩኒቨርሲቲዎችም ስራት መስራት አለበት፣ መንግስትም መስራት አለበት፣ የአካባቢው ማህበረሰብ ስራው መስራት አለበት። ሰላማችን አስተማማኝ ሲሆን ነው መማርም ማስተማርም መግባት መውጣት የሚቻለውና የትምህርት ሂደቱ ሰላማዊ አሁኑ እንዲቀጥል መማርና ማስተማሩ ሂደት ተጠናክሮ እንዲቀጥል ሰላማችን መረጋገጥ አለበት። እንኳን ደስ አለ፣ እንኳን አብሮ ደስ አለ። ማነው ስምሽ? ቅርሴ ግርማ አባላለሁኝ። ምን ዲፓርትመንት ነው? ፓብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማኔጅመንት ወይንም የህዝብ አስተዳደር እና የልማት አመራር ማለት ነው። እንዴት ነበር የትምህርት ቆይታችሁ? ያው የትምህርት ቆይታ አሪፍ ነው። ብዙ ፈተናዎች አሉት፣ ብዙ መሰናክሎች አሉት ግን አልፈ ነው እዚህ ላይ ስንደርስ በጣም ደስ ይላል። በዚህ አመት ብቻ ተደጋጋሚ ትምህርት ሲቋረጥ ነበረ፣ ግጭቶች ነበሩ፣ የተለያዩ ፈተናዎች ነበሩ። ያን ሁሉ መሰናክል አልፋችሁ ነው እዚህ የደረሳችሁት። እንዴት ነበር እስኪ ያ ፈተና ምን ይመስል ነበረ? በቀጣይስ ምን መሆን አለበት? ያለች ፈተናው በእርግጥ በጣም ከባድ ከተማሪ የማይጠበቅና በጣም የሚያስጠላ ነበረ። ግን ከተማሪ እንደዚህ አይነት ነገር ይጠበቃል ብዬ አላስብም አይሆኑም። ግን እነኝህ እንደዚህ የሚያደርገው አካል መቼስ ተማሪ ለአቋም ወይንም ለአላማ መጥቶ ዝም ብሎ ራሱ እንደዚህ ተትምህርቱ መስተጓጓልና ተትምህርቱ ላይ አሁን በዘንድሮ ለራሱ በተነሳው ግጭት ብዙ ልጆች ተጎድተዋል። ብዙ ብዙ ብዙ ነገር ብዙ ነገር እንትን ብዙ መስዋዕትነት የከፈሉ ልጆች አሉ እና ስለዚህ በቃ ተማሪዎቹም ተማሪዎቹም በቃ ይህን ግንዛቤ ውስጥ በማስገባት የመጣንበት አላማ ትምህርት መሆኑን አስበን እንደሕ የሚያደርገውን አካል አሳልፈን ብንሰጥና እኛ የመጣንበትን ዓላማ በሥርዓት ብንወጣው ደስ ይላል ብዬ አስባለሁ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ባለፈው ሳምንት ድሬዳዋ የመጽሐፍት አውደ ርዕይና የንባብ ሳምንት ልዩ ዝግጅት አስተናግዳለች። በዝግጅቱ በአዲስ አበባና በድሬዳዋ የሚገኙ የመጽሐፍት ሻጮች የተሳተፉበት ኤግዚቢሽን፣ የሥነ ጽሑፍ ምሽት፣ ለድሬዳዋ ማረሚያ ቤት መጽሐፍት የማሰባሰብ ዘመቻና ውይይቶችም ተካሂደዋል። ለመሆኑ ይህ የብዙዎችን ትኩረት ለመሳብ የታደለ የመጽሐፍት ሽያጭና አውደ ርዕይ ምን መልክ ነበረው? በሌሎች የሀገሪቱ ከተሞች ከተካሄዱ መሰል ሌሎች አውደ ርዕዮች ጋር እንደ ምንስ ይነጻጸራል ሲል የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አቀናብሯል። ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ከክልል ባህልና ቱሪዝም ተቋማት ጋር በመተባበር በተለያዩ ከተሞች የመጻሕፍት አውደ ርዕይና ሽያጭ እያካሄደ ነው በአሁኑ ዙር ይህ ዝግጅት የተዘጋጀው በድሬዳዋ ነበር። በድሬዳዋ የሚገኙት በጣት የሚቆጠሩ መጽሐፍት መሸጫዎች ከአዲስ አበባ ከመጡ መሰሎቻቸው ጋር አዳዲስና እድሜ ጠገብ መጽሐፍትን ለሽያጭ አቅርበው ነበር። በአውደ ርዕዩ ላይ መጽሐፍት ሲገዙ ካገኘ ናቸው ጎብኚዎች መካከል አቶ ኤልያስ ደሳለኝ እንዲህ ብለውን ነበር። ጥሩ ነው፣ ጥሩ ነው። የቆዩ መጽሐፍትና ዋና ዋና መጽሐፍቶችን አለማግኘት ችላለ። ዋጋቸው ስንት ነው? በጣም ጥሩ ነው፣ በጣም ጥሩ ነው። የድሮ መጽሐፍት የሌሎችን ተሳትፎስ እንዴት አየሁት ማለት የከተማ ነዋሪ በደንብ እየተሳተፈ ነው? ብዙ አይደለም። መምህርት በሻቱ ዳዲም ከጎብኚዎቹ አንዷ ነበሩ። እዚህ ኤግዚቢሽን ላይ መጽሐፍቶችን ለማየት ነው የመጣ ነው። መምህር እንደመሆን ይመጣል ቢያንስ እንደው በተለይ ቀደምት የሆኑ መጽሐፍቶችን ባገኝ የሚለው ነገር አሁን ካሉት ይልቅ የቀደሙት ጥሩ ይዘት ይሏቸዋል ብዬ እገምታለሁ። ደግሞም ነው ብዬ አስባለሁ። እርግጠኛ ሁኜ እነሱም ባገኙ ብዬ ነው የዞትኝ ያለሁት። ለምሳሌ አጸደ ህጻናት ላይ የነበሩት የተረት መጽሐፎች ብናገኝ፣ አሮጌ ይዞ ነው ያለው ብናገኝ በርከታ አርገን ሰብሰብ አርገን ነው እስካሁን እያየን ነው ያለ የመጽሐፍት አውደረኝና ሽያጩ በተለይ እድሜ ጠገ መጽሐፍት ለሚፈልጉት የአሮጌ መጽሐፍት መሸጫ ለሌላት የድሬዳ ከተማ ነዋሪዎች ጥሩ አጋጣሚ ሆኖላቸው ነበር። በአውደረዩ ላይ ተሳታፊ ከነበሩት መካከል ከሰላሳ ዓመታት በላይ መጽሐፍትን የሸጡት የድሬዳው አቶ ኪዳኔንም አናግረናቸው ነበር። በፊት የሚሸጡት መጠን አሁን የሚሸጡት መጠን ተመሳሳይ ነው ብሎ ያስባሉ? ምን ያህል ልዩነት አለ? ሰባ አምስት ፐርሰንት የለም ማለት ይችላል። በጣም ቀንሷል ማለት ነው። ምክንያቱ ምንድን ነው ይላሉ የዋጋ መፍሳትን ጽኑ አሳድሩ። የመጽሐፎች ዋጋ ሌላ ሌላ። እንዴት መሰለህ በፊት አንድ ደራሲ ለምሳሌ ማበረታቻ ይደረጋል። ድሮ ጊዜ አንድ ደራሲ በሚያሳትን ማንኛውም መጽፍ መጽሐፍ ትምህርት ሚኒስቴር ገዝቶ ለየትምህርት ቤቶቹ ያከፋፍል ነበር፣ ይሰጥ ነበር። አሁን እንደዚ የሚያደርግ ሰው የለም። የሚያበረታታ ደዚ አይሮ መጽሐፎችን የህትመት ዋጋ መናሩ የመንግስት ማለመበረታታት ፈጽማለ ማለት ነው። ከዛ ውጭ እስከ አንባቢዎች አንግሊዝ እንደ ድሮ አንባቢ አለ ብለው ያስባሉ? በእርሶ ዘመን የነበሩ ወጣቶችና አሁን ያለው ወጣት ሲያየት አንባቢነት እንዴት ያየታል? ከአዲስ አበባ ተጋብዘው ከመጡት መጽሐፍት ሻጮች መካከል አቶ ውብሸት ጌታውን የድሬዳዋን የመጽሐፍ ሽያጭ ከሌሎች ከተሞች አንጻር እንዲያነጻጽሩታል። እንግዲህ በጣም ከነጋዴው እይታ አኳያ የት ብዙ ተሸጠ ነው እና በጣም ጥሩ ተሸጧል የሚባለው አንደኛው አዋሳ ነው። ከዛ መቀሌ፣ ባህር ዳርም ጥሩ እንደነበር ሰምቻለሁ። አልተሳተፍኩም። በዚህ አመት ግን እኔ የተሳተፍኩባቸው ጎንደር፣ ጅማ አርባ ምንጭ ይሄ አራተኛው ነው። በዚህ አመት ማለት ነው። እና ከዚህ ከዚህ አኳያ እንግዲህ ስሳረገው የድሬዳዋ የጎንደሩ ምንድን ነው፣ አስቀድሞ ብዙ መጻፍት ቤቶች የሉም። በዛ የተነሳ ኢንፎርሜሽኑም አልደረሰንም ነው የሚባለው። ግን ሰው የማንበብ ፍላጎቱ ከፍተኛ ነው ሳየው በተለይ የድሮ ነገሮች አንበብ ይፈልጋሉ። ሁለቱ ተመሳሳይ ነው ጎንደርና ድሬዳዋ፣ የድሮ የታሪክ መጽሐፍት የሃይማኖት እንደዚህ የባህል እንደዚህ የኢትዮጵያን ታሪክ ሁናን በተለይ ብዙ ሰው ይፈልጋል። አብዛኞቹ መጽሐፍ ሻጮች ስለ አውደ ርዕዩ በቂ ማስታወቂያ አልተሰራም ብለው ያምናሉ። በድሬዷ ዝግጅቱን ያስተባበረው የባህልና ቱሪዝም ጽሕፈት ቤት ኃላፊ የሆኑት አቶ ሙራድ በደዊ ግን በሬዲዮ በቴሌቪዥንና ሰፈር ለፍ ሰፈር በመዘዋወር ማስታወቂያ መሰራቱን ሆኖም ከከተማዋ ትልቅነት አንጻር በጠበቁት ደረጃ ሽያጭ ስላልተካሄደ ነው ይላሉ። ችግሩ በድሬዳዋ ብቻ ሳይሆን በሀገር አቀፍ ደረጃ እየቀነሰ ከመጣው የንባብ ባህል ጋር ተያያዥነት ያለው ሊሆን ይችላል ባይ ናቸው። በሳምንቱ ላይ ተቋማቸው ያስተባበራቸው ተግባራትም በመጽሐፍት አውደሬ ላይ ብቻ የታጠሩ አልነበረም ይላሉ። አጠቃላይ ዓላማው አሁን እየቀዘቀዘ የመጣውን የማንበብ ፍላጎት ለማነቃቃት ነው። በተለይ ወጣቶች እና ሕጻናት ላይ ባለማንበብ ጀኔሬሽናችን፣ አጠቃላይ አሁን ያለው ጀኔሬሽን ወዴት እየሄደ እንደሆነ እያየን ነው ስለዚህ ከዛ ለማዳን እና አንባቢ ትውልድ መፈጠር አለበት እና ለዛ ደግሞ ቢያንስ ንቅናቄ እንፍጠር እና በቀጣይም ከትምህርት ቤቶች ከወጣት ማዕከላትም ከአንባቢ ክበባት ጋም ከደባው ክበባት ጋም ጠንጋራ ስራ እንሰራለን ብለን አቅደን ይህ እንደመነሻ ንቅናቄ ለመፍጠር ነው። እሺ አላማዊ ነው። ከዛ ውጪ የተሰሩ ስራዎች አንደኛው የመጽሐፍ ሽያጭ አውደ ርዕይ ነው ከአዲስ አበባ የመጡ መጽሐፍ ሻጮችን አስመጥተናል። ይህም ፕሮግራም ያዘጋጀ ነው ከፌደራል ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጋር በጋራ በመሆን ነው እና የመጽሐፍ ሽያጭ አውደ ርዕይ ነበረ ከአስራ ሀያ ሁለት። ከዛ ውጭ ደግሞ የስነ ጽሁፍ ምሽት ነበረ። ከዚህ ከንባብ በዓል ጋር በተያያዘ ወጣቶችና ወረፍ ህጻናት ፎከስ ያደረገ የስነ ጽሁፍ ምሽት ነበረ ግዳዎች ነ ሲስተር ዘለጋሪ በተገኙበት የደም ስራዎቻችን አቀረቡ እነዘነ በኋላም መጥተው አነጋጊ ነግሮችን አድርገዋል። ከዛ ውጭ ደግሞ የንባብ ባህልን ለማሳደግ በሚል ፓናል ዲስከሽኖች ነበሩ ሁለት ቀን። ከዛ ደግሞ የመጽሐፍ ድጋፍም አድርገናል። በገበዘኝ ቀበሌዎች ለሚገኙ ወጣት ማዕከላት የመጽሐፍ ድጋፍ አድርገናል። እንዲሁም ደግሞ ማሪያማ ቤት ላይም እነዚሁም የመጽሐፍ ድጋፍ ተደርጓል። ማረሚያ ቤቱ ላይ ፍቅረ ስላሴ የደርግ ጠቅላይ ሚኒስትር የነበሩ አወቃቸው ፍቅረ ስላሴ ወግደረስ ፍቅረ ስላሴ እሳቸው እነ ዘነበ ወላ ሁሉ በተገኙበት ለወጣት ሚን ማረሚያ ቤት መርቶ ድጋፍ ጋፍ ከተደረገ በኋላ የህይወት ኤክስፒሪያንሳቸውን ሼር አድርገዋቸዋል። ለታራሚዎች መጽሐፍ ሻጮችም ሆኑ ገዢዎች ኢንተርኔት የመጽሐፍ ንባብ ባህልን በመቀነስ ረገድ የራሱ አስተዋጽኦ አለው ይላሉ። ይህ የንባብ ባህል እንዲሻሻል ወላጆች፣ ትምህርት ቤቶች፣ መምህራንና መንግስት ያላሰለሰ ጥረት ማድረግ አለባቸው ይላሉ አቶ ሙራድ። የእርሳቸው ተቋምም በሁሉም የከተማ ቀበሌዎች አብያተ መጻሕፍትን ለማቋቋም እየተንቀሳቀሰ መሆኑን ይናገራሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋል። አዲስ ቸኮልን እናመሰግናለን። በቀጣዮቹ ቅንብሮች ደግሞ ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀዬ ይሆናል ጎራ የምንለው ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻ ቀን ነው። የሰሜን አሜሪካዊ የኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደሰነበቱት ሁሉ ለዛሬም ሀብታሙ ስዩም መቅረጸ ድምፁንና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን አሰባስቧል። በተከታታይ ይቀርባሉ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ የተከበራችሁ አድማጮች። በቀጣዮቹ መሰናዶዎች ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀዬ ጎራ እንላለን። ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻው ቀን ነው። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል የዘንድሮ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደ ሰነበቱት ለዛሬም ሀብታሙ ስዩም መቅረጸ ድምጽና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን ሰብስቧል። በተከታታይ ይቀርባሉ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ መመስረቱ ትናንት ምሽት በአትላንታ ከተማ በተካሄደ ዝግጅት ላይ ተበስሯል። ማህበረሰቡ በስደት የሚኖሩ የኪነ ጥበብ ሰዎችን ከማስተሳሰር በተጨማሪ በሀገር ቤት የሚደረጉ የዘርፉ ውጥኖችን ለመደገፍ ብልሃት እንደሚሆን አባላቱ በስፍራው ለተገኘው ሀብታሙ ስዩም ነግረውታል። ስሜ ቴዎድሮስ ታደሰ ይባላል። ኃላፊነቴ ደግሞ በዚህ በይስና አዲስ በተመሰረተው የኢትዮጵያውያን የስነ ጥበብ ማህበረሰብ ማህበር በሰሜን አሜሪካ ሰብሳቢ ሆኜ ነው የማገለግለው። ለመጀመሪያ ጊዜ የተሰባስበን ቴሌኮንፈረንስ ያደርግ ነው፣ ኤፕሪል 22 ነው ይሄ ማለት የዛሬ ሁለት ወር ከአስር ቀን እንግዲህ ያው ዛሬ እንዳያችሁት የሁለት ወር ከአስር ቀን ሂደት አይመስልም። በጣም የተጠና ረጅም ጊዜ የወሰደ በጣም ስር የሰደደ ስብስብ ነው ይመስለው እና አጠቃላይ ነገር ግን ከሰባ ቀናት ያልበለጠ ሂደት ነበረ። በአጠቃላይ የነበረው እንደው ጠንካራ ኔትወርክ የመፍጠሩ ጉዳይ ነው ቁጥር አንድ። ከዛ ውስጥ ያሉት ሁሉ ከዛ በታች ያሉት ሁሉ በተያያዥነት ይመጡ ነገሮች ናቸው። ጠንካራ ኔትወርክ ከፈጠረን የኪነ ጥበብ ባለሙያዎች መብታቸው የሚከበርበት ማህበርን መሰርታለን። እርስ በርስ ልምድ የሚለዋወጡበት የራሳቸው መብት የሚያስከብሩበት ሁኔታ ይፈጠራል። ኢትዮጵያ ውስጥ ያሉ የኪነ ጥበብ አካባቢዎችን በቁሳቁስም ሆነ በአጠቃላይ ሌሎች ገዛዎች ማድረግ የምንችልበት ሁኔታ ይፈጠራል። ስልጠናዎች ማካሄድ ይችላል። እነኚህ ነገሮች ሁሉ በአላማነት የጥቀስ ናቸው ነው። ጤና ይስጥልኝ። ሜሌ ተስፋ ይባላለሁኝ። ኢስና ወይም በሰሜን አሜሪካ ያሉ የጥበብ ባለሙያዎች የሚመሰረቱት ማህበር፣ ልንመሰረተው የተዘጋጀንበት ማህበር ብዙ አላማና ፋይዳዎች አሉት። ከነዛም ውስጥ መጥቀስ የምፈልገው የጥበብ ሰዎችን ማገናኘት፣ የጥበብ ስራዎቻቸውን በምን መንገድ እንደሚያቀርቡት እነሱም ደግሞ በምን መንገድ እንደሚገናኙ መወያየት ከዛም ባለፈ ደግሞ በሀገራችን ያሉ የጥበብ ሰዎችንና የጥበብ ቤቶችን ቲያትር ቤቶችን፣ ሲኒማ ቤቶችን፣ መጽሀፍት ቤቶችን የመሳሰሉትን በምን መንገድ እና እናጎልበት፣ እንደግፍ የሚለውን ለመነጋገር በአሜሪካን ሀገር ከተለያዩ ዓለም አቀፍ ከሆኑ የጥበብ ማህበረሰብ ጋር በመገናኘት ማገዝ በምንችልበት ነገር በስልጠናም፣ በማቴሪያልም፣ በገንዘብም፣ በእውቀትም በምንችለው ሁሉ አገራችን ውስጥ ያለውን የጥበብ ማህበረሰብ ማሳደግ የምንችልበትን መንገድ ለመመስረት ማዕከል ለመክፈት ከባህልና ቱሪዝም ቢሮ ጋር አብሮ ለመስራት ብዙ እቅዶች አሉ። ድሮም እባላለሁ ገጣሚና ገጣሚ የሰሜን አሜሪካ የጥበብ ማህበረሰብ የባለሙያዎች ማህበረሰብ አባል ነኝ። በዛሬው ዕለት ያደረግነው ፕሮግራም እጅግ የተሳካ ነበር። በተለያዩ የአሜሪካ ክፍለ ሀገራት የሚኖሩ የጥበብ ባለሙያዎችን ወይም ኢትዮጵያውያን የጥበብ አፍቃሪዎችን ያሰባሰበ ትልቅ ፕሮግራም ነበር ያዘጋጀ ነው። በርካታ ግለሰቦች ተገኝተው ነበር። ብዙ ድጋፍ ያደረጉልንም ተቋማት ነበሩ። የምስረታ በዓል ነው። ትልቅ ፕሮግራም አዘጋጅተን ብዙ ሰዎችን ማሰባሰብ ችለናል። የማህበሩ አንዱም ዓላማ እንደዚህ ሰዎችን ከተለያዩ ቦታ አሰባስቦ ጥበብን ማሳደግ፣ መደገፍ የሚለው ስለሆነ ጥሩ ፕሮግራም አዘጋጅተናል ብዬ አምናለሁ። ዮሀንስ ሞላ እባላለሁ የኤስና አባል ነኝ፣ እንዲሁም ገጣሚ ነኝ። ዛሬ የነበረውን ዝግጅት በጣም ተደስተንበታል። ብዙ ሰዎች ከተለያየ ቦታ መጥተዋል። ማህበሩን ለማቋቋም ነው ዋና ዓላማችን እንጂ መድረኩ የተገኘው ለመገናኘትና፣ ከቀጥሎ የሚኖር ደግሞ ከአባላት ከባለድርሻ ሰዎች ጋር ስብሰባ ይኖራል። በእሱ ላይ መስረቻ ጽሁፉን ተመልክቶ ገደቡን ተመልክቶ ውይይቶች ይኖሩናል። ከሱ ተነስቶ የሚዳብር እየተስተካከለ መሄድ ነው እንጂ እኛ አርቅቀንም የጨረስነው ነገር አይደለም። በዋናነት በአጠቃላይ የኪነ ጥበብ ማህበር አባላቱን ወይም ባለሙያዎችን ስለሚያካትት ስዕልን፣ ሙዚቃን፣ ቅርጻቅርጽ፣ ስነ ጽሁፍ፣ ግጥም ብሎ ዘርፈ ብዙ ነው የሚሆነው እና ያንን እንዴት ነው የምናደርገው? በምን አይነት መልኩ ነው የምናደራጀው? ምንስ ድረስ ነው የምንወስደው? ብዙ ጊዜ መጀመር ቀላል አይደለም፣ ግን መጨረስና ማጠናከር ነው ከባዱ። እሱን አጠናክረን ጨርሰን የስደትን ሕይወት ለማቅለል ለሰዎች ባለሙያዎች ወደዚህ ሀገር ሲመጡ ሲሰደዱ፣ ለኑሮም ቀይረው በሚመጡበት ጊዜ የሰው ሀገር የሰው ነው፣ ግን በሰው ሀገር ውስጥ የራስንም ማንነት ሳይጥሉ እየጠበቁት በሙያ ማገዝ ማገልገልን ምንችልበት ነው ብለን እናስባለን። ሀብታሙ አንዳፍታ ከደጉ ውድነህ ጋር ይለናል በቀጣዩ ዝግጅቱ። ከአራት አመታት በፊት ከፍተኛ አደጋ የደረሰበት ደጉ ውድነህ ብዕር ከጨበጠ ሰነባበተ። አንድም የደራሲነት ህልሞን ለማሳካት አንድም ከሰዎች ጋር ለመግባባት በመሻት ወደ ሀብታሙ ስሜ ደጉ ውድነህ ይባላል። የምኖረው እዚህ አትላንታ ጆርጂያ ውስጥ ነው። እንግዲህ እኔ ወደዚህ ሀገር ከመጣሁ አሁን አስረኛ ዓመት ላይ ነው ያለሁት። በዚህም ሀገር ከመጣ በኋላ የተለያዩ ስራዎችን ስሰራ ቆይቻለሁ ሰራቸውም ውስጥ ምናልባት አንድ ትልቅ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ ሳገለግል ከቆየ በኋላ የግል ታክሲ ገዝቼ የግል ስራዬን ጀመርኩ። የግል ስራዬን በምሰራበት ወቅት ላይ በአጋጣሚ አንድ ሃይዌይ ውስጥ ስነዳ መኪናዬ የተወሰነ ችግር ተፈጠረበት። እሱን አስተካክላለሁ በምልበት ሰዓት ላይ ያላሰብሁት ድንገተኛ ከባድ አካል ጉዳት ደረሰብኝ። በመስከረም ሴፕቴምበር ትዌንቲ ቶኒ ፊ። በዛ ምክንያት በሆስፒታል ውስጥ ገብቼ ቆየሁ። በዛ አጋጣሚ ሁለት እግሮቼን እና የመስማት ጆሮቼን ሁለት ጆሮቼን የመስማት ችሎታዬን አጥቻለሁ። ቢሆንም ሌላው ጤንነቴ የተሟላ ነው። አሁን የራሴን ስራ ፈጥሬ ደራሲ ወይም ጸሐፊ ሆኛለሁ። በዚህ መሰረ ሁለት መጽሐፎችን ጽፌ ያለው ጽፌ ለህብረተሰቡ አበርክቻለሁ አንደኛው አፈር የበላው ወርቅ የሚል ርዕስ ያለው በርካታ ግጥሞችን በውስጡ የያዘ መጽሐፍ ሲሆን ሁለተኛው ደግሞ የሰርጌለት የሚል መጽሐፍ ጽፌ፣ ይሄም የተለያዩ ግጥሞችን በውስጡ የያዘ ነው። ይህን ለህብረተሰቡ አበርክቻለሁ። ለወደፊትም ሶስተኛ መጽሐፍ የለ መጽሐፍ ጀምሬአለሁ እና ከእግዚአብሔር ፈቃድ ከሰውም ድጋፍና ሞራል ጋር ተያይዞ እኔ በአሁኑ ሰዓት በጥሩ ሁኔታ ላይ ነው የሚገኘው። በቻልኩት ሁሉ አእምሬ ብዙ መስራት የሚችል አቅም እንዳለው ይሰማኛል። ምናልባት የጆሬ መስማት ካልሆነ በስተቀር ሌላው ጉዳት በተለያዩ ማቴሪያሎች መጠቀም ችያለሁ። ጆሬን በሆን በእግዚአብሔር ኃይል ይከፈትልኛል ብዬ አምናለሁ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ ብቻ የሚወሰን ሳይሆን በመላው ዓለም ላይም እንዲሆን ብዬ ሀሳብ መስጠት እፈልጋለሁ። ምክንያቱም ብዙ የጥበብ ረሀብተኞች አሉ። ብዙ አእምሯቸውን ለስራ ለማዋል የተዘጋጁ የህብረተሰብ ክፍሎች አሉ። በእኛ ሀገር ይሄ ብዙ ያልተለመደ ነው። ቢሆንም ግን ወደፊት እያደገ እየተለመደ ይሄዳል ብዬ አምናለሁ። አሁንም ከሀብታሙ ስዩም ጋር እንቆያለን። ሁለት አስርት ዓመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ከፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገውን አጭር ወግ ይዞ ቀርቧል። ሀብታሙ ኤልያስ ወንድሙ መስራች ብን እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ቸግረን ነው ፀሐይ ፐብሊሸርን የጀመር ነው እና ኢትዮጵያውያኖች በየአመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካኔቴራ ይሸጣል፣ ጨርቃጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት ታሪካችንን ካለማወቅ ነው የምንደነቁረው ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክት ባለቤት ተገዥ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው። እና ታሪካችንን ለማወቅ ደግሞ ታሪካችን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት። እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አብስሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት ያሳለፍነውን ዓመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው ይሄ የተጀመረው። ኢትዮጵያ ውስጥ ትላንትና፣ 60 ሚሊዮን፣ ዛሬ መቶ ሚሊዮን ሕዝብ በላይ የሚኖርበት ሀገር ነች። እዛ ውስጥ መኖር ሀይቅ ውስጥ ያለች ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለ። እዚህ ሊሚትድ ነው፣ ሪሶርሱ ሊሚትድ ነው፣ የሰው ሀይል ሊሚትድ ነው ብዙ ነገር ልምትት ነው ግን በዛ ውጥረት ውስጥ ነው ታሪካችን ለመንገር የሞከር ነው። አለም አቀፍ የኢትዮጵያ ጥናት መድብላችን የዘንድሮ ይሹ በጣም ብዙ ጥሩ ጥሩ ነገሮች ይዟል። ይሄ 13ተኛ ዓመቱን ይዟል። ኢትዮጵያውያኖች በታሪኩ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት እየወቀስን መጽሐፍ የማንችልበት ጊዜ ስለነበረ አብዛኛዎቻችን ውጭ ሀገር ነው የምናሳትመ የነበረው አሁን ግን አዲስ በተፈጠረው የሰላም ችግር ምክንያት ምናልባት ከአሁን በኋላ ኢትዮጵያ ውስጥ መንግስትን እየወቀስን መንግስትን፣ ኢኮኖሚውን፣ ፖለቲካውን፣ ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክል አልሆነ እየተነጋገርን የምናወጣበት እንዲሆን ነው እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ስለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት ዓመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበረ። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል። ግን እዚህ የተወሰነ ለማቅረብ ነው እዚህ ላይ ያወጣ ነው። ይሄኛው ጀነራል ጥላሁን አድርገው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው። እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የመቶ የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት የያዘ አነስ ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል እና ሰሞኑን እስከ ቅዳሜ ድረስ ብዙ የሚወጡ መጽሐፎች አሉ። ምናልባት ወደኋላ ሀያ ዓመት ተመልሰህ እንደ ስራ ይሄንን ትጀምረዋለህ ወይ ብትለኝ በጣም ስለሚከብድ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁኝ። ግን የሚያስበልጠውና ያንን ደግሞ እንዲተልቅ እና ወይም ደግሞ የስራውን ኃላፊነት ፍላጎት እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረብን። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረዱን ሰዎች መጠን ያን ያህል ስራውን ረባ ያደርገዋል። ግን እንደ አገር ታሪካችንን እኛ ካልተናገርን ታሪካችንን እኛ ካልጻፍን ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል እና እስካሁን ድረስ ያሳለፍነው ችግር ከሱ ጋር የተያያዘ ነው። ሀብታሙ ስዩምን እና እንግዶቹን እናመሰግናለን። ማጠቃለያ ሰምተን እስከምንሰነባበት ባሉት አንድ ሁለት ደቂቃዎች ሙዚቃን ጋብዛችሁ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሆይ በምን ሰበብ

አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው ፕሮግራም የዛሬው እዚህ ላይ አብቅቷል። ነገ እሁድ በሶስት ሰዓት በሚቀርበው ፕሮግራማችን እስከምንገናኝ ያስተናገድኳችሁ ቆንጂት ታየ ነኝ። ፕሮዲሰራችን ብርሃን ኃይሉ። በሰላም እደሩ።